ዶክተር ፍቅሩ ማሩ የልብ ቀዶ ህክምና ስፔሻሊስት ናቸው። ከ11 ዓመት በፊት አዲስ የልብ ህክምና የተሰኘ ሆስፒታል ቦሌ ከጉምሩክ ፊት ለፊት ባለ ህንፃ ላይ ከፍተዋል። በዚህ ሆስፒታል ኢትዮጵያ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጭ ለመሄድ የሚገደዱባቸውን የልብ ቀዶ ህክምና አገልግሎቶች ሲሰጡ ቆይተዋል። ዶክተር ፍቅሩ በዚህ ሆስፒታል ወደ ስድስት ዓመታት አገልግሎት ከሰጡ በኋላ የዛሬ አምስት ዓመት በሙስና ከተጠረጠሩት የገቢዎችና ጉምሩክ ባለስልጣናት ጋር የሙስና ክስ ተመሰረተባቸው። ክሱ 32 አይነት የህክምና እቃዎችን በህገወጥ መንገድ ወደ ሀገር ውስጥ አስገብተዋል የሚል ነበር። ዶክተር ፍቅሩ ማሩ በተመሰረተባቸው ክስ ጥፋተኛ አለመሆናቸውን ለፍርድ ቤት በሰጡት የእምነት ክህደት ቃል ተናግረው ሲከራከሩ ቆይተዋል። በፍርድ ቤት የነበረው ክርክር አጠቃላይ ይዘት ገቡ የተባሉትን እቃዎች በተመለከተ አስተዳደራዊ ውሳኔ ተሰጥቶበት ከመታሰራቸው ከሁለት ዓመት በፊት የተዘጋ መሆኑን ዶክተር ፍቅሩ ወደ ኢትዮጵያ ሊያስገቧቸው ሞክረዋል የተባሉት ቁሳቁስ አሮጌና ራሳቸው ከስዊድን ሆስፒታሎች በእርዳታ ያሰባሰቧቸው ዋጋቸው ርካሽ የሆነ ክፍት የልብ ቀዶ ሕክምና በሚሰራበት ጊዜ ድጋፍ ሰጪ የሆኑ ብልቃጦች ወይም ቲዩቦች መሆናቸውን አስረድተው ተሟግተዋል። አቶ አስቻለው አለማየሁ የተባሉ የቤተሰብ አባል የዶክተር ፍቅሩ የዚህ ክስና ክርክር ጉዳይ ያበቃለት ነበር ይላሉ። እሱ ታሞ በነበረበት ጊዜ መከታተል ስለማይችል የሚከታተል እንደማይችል አሳውቆ የተኛበት ሆስፒታል ድረስ ሄደው የስር ፍርድ ቤት ብያኔ የሰጡበት ነበረ፣ አራት ዓመት ከስምንት ወር። ከዛን በኋላም እሱ ከህመሙ ካገገመ በኋላ ይግባኝ ጠየቀ። ይግባኝ ጠይቆ ያው ሰበር ሰሚ ችሎት ነጻ ተባለ። ከዛን በኋላ ደግሞ አሁን በጣም በቅርብ ጊዜ ውስጥ የኛል ጊዜ ታስሮ እንዴት ነጻ ይወጣል በሚለው እንመስላል ይመስለናለኛ እንደገና የስር ፍርድ ቤት ልጅተና ይግባኝ አድርገዋል። ግን ዞሮ ዞሮ እሱም ጊዜው በጣም ብዙ አራት አመት ከስምንት ወር ነው ያደረጉበት። ዶክተር ፍቅሩ የታሰሩት ለአምስት አመታት በመሆኑ በነጻ መሰናበታቸው በይግባኝ መቀየሩ እንኳን በእስር ሊያቆያቸው አይገባም ነበር፣ ይህኔ ከእስር መለቀቅ ነበረባቸው ይላሉ። ነገር ግን ዶክተር ፍቅሩ እዛው እስር ቤት እያሉ ቂሊንጦ ማረሚያ ቤትን አቃጥለዋል በሚል ከሌሎች 38 ተከሳሾች ጋር ክስ ቀርቦባቸዋል ይላሉ አቶ አስቻለው። ዶክተር ፍቅሩ ማሩ ይህ ክስ ሲቀርብባቸው በወቅቱ በከፍተኛ የሳምባ ሕመም ታመው በጥቁር አንበሳ ሆስፒታል ራሳቸውን ማወቅ በማይችሉበት ሁኔታ ተኝተው ነበርም ይላሉ። አሁንስ ፍትህ አገኝ ይሆን በሚል ለጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉት እና ለስዊድን ኤምባሲ፣ ለፍትህ ሚኒስቴር፣ ለፌዴራል ጠቅላይ አጋቢ ህግና ለኢትዮጵያ ሰብአዊ መብት ኮሚሽን በግልባጭ የተላከው ደብዳቤም እስር ቤት ከገቡ በኋላ ስለተከሰሱበት ጉዳይ በስፋት ይዳስሳል። በደብዳቤው ላይ ከብዙ ወራቶች በፊት ለቀድሞ ጠቅላይ ሚኒስትር አቶ ሀይለማርያም ደሳለኝ አፋጣኝ ፍትህ እንዲሰጧቸው የአቤቱታ ደብዳቤ ማቅረባቸውንም ጠቅሰዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጠቅላይ ሚኒስትርነት ማዕረግና ኃላፊነት ከወሰዱ ጥቂት ቀኖች መቈጠራቸው ግልጽ ነው። የተረከቡት የኢትዮጵያ ነባራዊ ሁኔታ ውስብስብና ከባድ አንገብጋቢና አስቸኳይ መፍትሔ ማግኘት ያለባቸው ጉዳዮች እንዳሉ ጠንቅቄ እገነዘባለሁ። የእኔ የአንድ ግለሰብ ከሌሎች በሚሊዮን ከሚቈጠሩ ሰዎች ለእኔ ቅድሚያ እንዲሰጡኝ ሳይሆን፣ የእኔ ጉዳይ የሚሊዮኖች የሚሊዮኖችም ጉዳይ የኔ ጉዳይ ባጭሩ የፍትሕ ጉዳይ መሆኑን በማመን ነው የቤተሰቦቼ፣ የጓደኞቼና አያሌ የሚያውቁኝም የማያውቁኝም ሰዎች የእንቆቅልሽ መልስ ያልተገኘላቸው ጥያቄዎች እርሶንም ለደቂቃም ቢሆን እንዲያስቡ እንዲጠይቁ ያድርጎታል ብዬ ስላሰብኩ አጠር ጠቅለል ያለ ገለጻ ሳደርግ እንደ ድፍረት እንዳይቆጥሩብኝ አስቀድሜ ይቅርታ ጠይቃለሁ ሲሉ ዶክተር ፍቅሩ ከእስር ቤት በላኩት ደብዳቤ ወደ ዝርዝሩ ይገባሉ። በሙስና የተከሰሱበትን ጉዳይ አብራርተውም በመጨረሻ በቂሊንጦ ቃጥሎ የተከሰሱበትን ጉዳይ ያስረዳሉ። አሁን ደግሞ በሌለሁበት ማመን በማያስችል ሁኔታ ገንዘብ ሰጥቶ የግንቦት ሰባት አባሎችን በማደራጀት ማረሚያ ቤት አቃጥሏል በሚል ክስ የአቃቤ ሕግ ምስክር ቀርቦብኝ ብይን በመጠባበቅ ላይ ነኝ። የከፍተኛው ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት በጠየቀው መሠረት ቢያንስ ከሰላሳ ስምንት ተከሳሾች በፖሊስ ምርመራ ጊዜ ጥፍራቸው እየተነቃቀለ ጣታቸው እየተሰበረ በምስማሪ እየተወጉ በካቴና የተሰቀሉበት ጠባሳ እንዳገኘ አረጋግጦ የኢፌዴሪ የሰብአዊ መብት ኮሚሽን አጣርቶ መልስ ሰጥቷል። ለምስክርነት የቀረቡት እስረኞችም በሐሰት እንዲመሰክሩ ከተከሳሾቹ በማያንስ የጭካኔ ቶርቸር እንዲሁም የማታለያ የተፈታላችሁ ቃል ተገብቶላቸው እንደሆነ ምስክሮችን ጠይቆ መረዳት ይቻላል። ደብዳቤው አያይዞም የሰብአዊ መብት ኮሚሽን ያቀረበው ማረጋገጫ ግዙፍ የሰብአዊ መብት ጥሰትና የተዛባ የፍርድ ሂደት እንደሆነ ለትክክለኛ ፍትህ ክሱ ተቋርጦ ተከሳሾች በነፃ መለቀቅ ይገባቸው ነበር። ሆኖም ከላይ ያስቀመጥኩትን ካልኩ በኋላ ወደ እንቆቅልሽ ጥያቄዎች ስገባ እንዲህ አይነት በሐሰት በተቀነባበረ የውሸት ክስ ታስረው ዶክተር ፍቅሩ የሚሰቃዩት እነኚህ ሰዎች ምን ፈልገው ነው? ለመሆኑ ምን አደረጓቸው? ከሳቸውስ የሚፈልጉት ነገር ይኖር ይሆን በሚል ያብሰለስሎታል። በእኔ በኩል ግልጽ ላደርገው የምፈልገው የቀረኝን እድሜ በእስር ቤት ባሳልፍም ባለሁበት ሁኔታ ሕይወቴ እዚሁ ቢያልፍም ስብዕናዬን የማይገልጽ የኑሮ መርሄን የማይፈቅደውን ከእስር ቤት ለመውጣት ስል እንደማላደርገው ነው። እርሶም ሆኑ ሌሎች በአጽንኦት እንዲገነዘቡልኝ የምፈልገው በንግግሮ እንደገለጹት እስካሁን የኖርኩትን ወደፊትም የምኖረው እንደ ኢትዮጵያዊ ስሞትም እንደ ኢትዮጵያ ከገነቧት ወደፊትም ከሚያቆዩዋት እንደምደባለቅ ነው፣ ይላል በማጠቃለያው። የቤተሰባቸው አባል የሆነውን አቶ አስቻለው አለማየሁ ደብዳቤው ጠቅላይ ሚኒስትሩ ቢሮ ከገባ በኋላ ያገኙት ምላሽ እንዳለ ጠይቄያቸው ነበር። ምንም ምላሽ አላገኘንም እስካሁን። እኛ ግን ለጠቅላይ ሚኒስትሩም፣ ለፍትህ ቢሮም፣ ለጠቅላይ አቃቢ ህግም፣ ለሚመለከታቸውም፣ ለስዊድን ጠቅላይ ሚኒስትርም፣ ለስዊድን ኢምባሲም ልከናል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቺዎች የተቃዋሚ ፓርቲና የሃይማኖት መሪዎች የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ አስር ከሚጠጉ ሰዎች ጋር በትላንትና እለት ለአንድ ሰዓት ባደረጉት ውይይት ዶክተር ፍቅሩ ማሩ የተከሰሱበት የቂሊንጦ ቃጠሎ 38 ተከሳሾች ጉዳይ ተነስቶ እንደነበረ መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ Washington DC